እንደ ፖለቲካ ፓርቲ ዋናው ስራችን ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ ዓላማዎቻችን ለሕዝቡ ማስተዋወቅ መሆን ሲገባው እስረኛ መጠየቅና ስንቅ ማመላለስ ሆነዋል ስራችን ብለዋል። የድርጅቱ ሊቀመንበር አቶ የሸዋስ አሰፋም የከፋው ደግሞ በአማራ ክልል መሆኑን በመጥቀስ የዛሬው መግለጫችን እንግዲህ በአገሪቱ በተለይ በአማራ ክልል የሰማያዊ አባላትን ማሰርና ማዋከብ በከፋ ሁኔታ ቀጥሏል እና ይህንን ለአማራ ክልል ፍትህ ቢሮ ጥያቄ አቅርበን ነበረ ከሁለት ወር በፊት፣ መልስ አላገኘንም። ትናንትናም የባህር ዳር ያሉ አባሎቻችንና አመራሮች ፍርድ ቤት ቀርበው ነበረ። ክሱንም አይተነዋል። ምንም የክስ ይዘት የለውም። ነሐሴ አንድ ቀን 2008 ዓ ም ባህር ዳር ከተማ በነበረው ህዝባዊ ተቃውሞ ምክንያት ሰማያዊ ጠርቶ ነበር ህዝብ ራሱን የወጣው በሚል ውዝግብ በዛ ምክንያት ነው የታሰሩት ወደ 20 አባላት ነው የታሰሩት። ኦልሞስት ሁሉንም መዋቅሩን አፍርሰውታል ባህር ዳር ከተማ ውስጥ بس አሁን ለክልሉ መንግስት የጠየቅነው ሰማያዊ ፓርቲ እዚያ ክልል ውስጥ እንዳይሰራ ታግዷል፣ መቆም አለበት። ይሄ ግልጽ መሆን አለበት። ይሄ ግልጽ ከሆነ እንሄድም እኛም እዚያ አገር ውስጥ ሰላማዊ ትግል የለም ማለት ነው፣ ሰማያዊ ፓርቲ አይሰራም ማለት ነው፣ እናቆማለን። ያለዛ ግን ህገ መንግስቱ በሚፈቅደው መሰረት በፓርቲዎች ምዝገባ አዋጅ መሰረት ተመዝግበን እየሰራን እያለን እንደዚህ አይነት ወከባና እንግልት መድረሱ ፈጽሞ ህገ መንግስቱን የጣሰ ነው። ፓርቲውንም በአዋጅ እንዳይሰራ እንደማድረግ ነው የቆጠረ ነውና የክልሉ መንግስት ፍትህ ቢሮንም ሄደን አነጋግረናል። ባለስልጣናቱ ስብሰባ ላይ ናቸው ነው ለሁለት ቀን የተባልነው ጉባኤ ላይ ናቸው የተባል ነው ባህር ዳር ዳር ከተማ ውስጥ። ስለዚህ አሁንም ምላሽ እንዲሰጡን ደጋግመን እየጠየቅና ያለ ነው። መንገላታት ወከባ፣ ደረሰብን በማለት ያቀረባችሁት ክስ የትና እንዴት መሆኑን በማስረጃ አስደግፋችሁ ብትገልጹልን ለሚል ከዶቼ ቬለ ለቀረበ ጥያቄ ሊቀመንበሩ አቶ የሸዋስ አሰፋ ሲመልሱ በሁሉም ቦታ አለ። ይሄ ለምሳሌ በኦሮሚያ ክልል ምዕራብ ጉጂ ዞንም ይሄ ደርሷል። በደቡብ ክልል በስልጤ ዞንም ይሄ ደርሷል። የአማራ ክልል የተለየ የሚያደርገው ግን መዋቅርን በማፍረስ ነው። ሰሜን ጎንደር አግባው ሰጠኝ ታሰረ፣ አሁን ነጻ ተብሏል ከሁለት ዓመት ተኩል እስር በኋላ። ግን የሰማያዊ ፓርቲ መዋቅር እንዲፈርስ ነው የተደረገው ሆን ብሎ በእቅድ ማለት ነው። ባህርዳርም ላይ ያለውን አመራር በሙሉ ሰብሳቢው፣ ምክትል ሰብሳቢውን፣ ፋይናንስ ኃላፊውን፣ ወጣቶች ጉዳይ ሁሉንም ነው የታሰሩት። ስለዚህ መዋቅሩ ፈረሰ። ባህርዳር ላይ ምዕራብ ጎጃም ዞን ማለት ነው። ደሴ ከተማ ላይ ምክትል ድርጅት ጉዳይ ኃላፊው በስራ ታቢ የወጣቶች ጉዳይ ኃላፊው አሁንም ደግሞ ድርሳን ብርሃንና ሌሎች ሁለት ሰዎች ታሰሩ፣ ፈረሰ። ደብረ ማርቆስ ላይ ስድስት ሰዎች ታሰሩ፣ በዋስ ተፈቱ፣ ሁለቱ አገር ለቀው እንዲሰደዱ ተደረገ። በእኛ እምነት አሁን በክልል ውስጥ እንዳንሰራ የተላለፈ መመሪያ ወይም ሰርኩላር ያለ ነው የሚመስለው። ስለዚህ ከአባላት ቁጥር አልፎ መዋቅር የማፍረስ ስራ ነው እየተሰራ ያለው። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም